ንፋስና ፀሐይ። ከዕለታት አንድ ቀን ንፋስና ፀሐይ ክርክር ጀመሩ። አንድ በካፖርት የተከናነበ መንገደኛ ወደ እነሱ አቅጣጫ እየገሰገሰ ሲመጣ ባዩ ጊዜ እኔ በልጥ፣ እኔ በልጥ በማለት ንፋስና ፀሐይ ክርክር ጀመሩ። የመንገደኛውን ካፖርት ቀድሞ ያስወለቀ ጎበዝ እንደሚባል ተስማሙ። ከዚያ ንፋስ ባለው አቅም ሁሉ በመንገደኛው ላይ መንፈስ ጀመረ። ይበልጥ በነፈሰ ጊዜ መንገደኛውም ይበልጥ በካፖርቱ ተሸፋፈነ። በመጨረሻም ንፋስ ካፖርቱን ማስወለቅ ስላልቻለ ተረታ። ከዚያ በኋላ ፀሐይ በሙቀቷ መንገደኛውን ማቃጠል ጀመረች። ብዙ ጊዜ ሳይቆይ መንገደኛው ስለ ሞቀው ካፖርቱን አወለቀ። በዚህ አይነት ፀሐይ ከእሱ የበለጠ ጉልበተኛ መሆኗን አመነ።